በኢትዮጵያ የሚሰጠው ፓስፖርት የአገልግሎት ቆይታው ከአምስት ዓመት ወደ አስር ዓመት ከፍ እንደሚል የኢሚግሬሽንና የዜግነት አገልግሎት አስታወቀም። የተቋሙ ዋና ዳይሬክተር ሰላማዊት ዳዊት ዛሬ ለጋዜጠኞች በሰጡት መግለጫ ከአንድ ወር በኋላ በሚጀመረው አዲስ አሰራር መሠረት የሚሰጠው ፓስፖርት ለአስር ዓመታት የሚያገለግል ይሆናል ብለዋል። መስሪያ ቤቱ በዚህ ዓመት የቤት ለቤት የፓስፖርት ማደል አገልግሎት እንደሚጀምርም ዋና ዳይሬክተሯ ተናግረዋል። ገብረ ሚካኤል ገብረ መድህን ተከታዩን አዘጋጅተዋል። የኢትዮጵያ የኢሚግሬሽንና ዜግነት አገልግሎት ዋና ዲሬክተር ሰላማዊት ዳዊት ዛሬ አርብ ጥቅምት 1 2017 ዓ ም የበጀት ዓመቱ የሶስት ወር አፈጻጸምን አስመልክተው ለጋዜጠኞች በሰጡት መግለጫ በእነዚህ ወራት ከፓስፖርትና ከቪዛ አሰጣጥ አገልግሎት ጋር የተያያዙ ልዩ ልዩ ሥራዎች መከናወናቸውን አመልክተዋል። የአገልግሎት ተቋሙ ሁሉን አቀፍ የአሰራር ማሻሻያ ማድረግ ከጀመረ አንድ ዓመት ማስቆጠሩን የተናገሩት ዋና ዲሬክተሯ በማሻሻያው መሰረት ከተደረጉት የአሰራር ለውጦች አንዱም የፓስፖርት የጊዜ ገደብን ማራዘም እንደሆነ ጠቅሰዋል። የፓስፖርት የጊዜ ገደብ እንደምናውቀው አምስት ዓመት ብቻ የነበረ ሲሆን አሁን ግን ደንቡ ተጸደቀ በኋላ ምናልባት ታትሞ ወደ በገበያ ከዋለበት ጊዜ በኋላ የምንጠቀም በመሆኑ ከወር በኋላ ወይም ከዛ ባነሰ ጊዜ ሊሆን ይችላል። ይህንን ተግባራዊ እናደርጋለን። ከዚያ በኋላ በተለይ ከሀያ አምስት ዓመት በላይ ለሆኑ ሰዎች የምንሰጠው የፓስፖርት የጊዜ ገደብ የአስር ዓመት ይሆናል ማለት ነው። እስካሁን ሲሰጥ የነበረው ፓስፖርት በየአምስት ዓመቱ የሚታደስ ስለነበረ ዜጎች ፓስፖርቱን ብዙም ሳይጠቀሙበት የአገልግሎት ዘመኑ ስላለቀ ብቻ ለማደስ ይገደዱ እንደነበር የተናገሩት ሰላማዊት ዳዊት አሁን የአገልግሎት ጊዜው አስር ዓመት ሲሆን ፓስፖርት የሚያድሱ ሰዎች ቁጥር ይቀንሳል፣ የገንዘብ ብክነትን ጨምሮ ብዙ ችግሮችንም ያቃልላል ብለዋል። ከተደረገው የአሰራር ማሻሻያ ጋር በተያያዘ ተቋማቸው በያዝነው ዓመት የቤት ለቤት የፓስፖርት እደላ አገልግሎት እንደሚጀምርም አመልክተዋል። ቤት ለቤት ያለው በተለይ ዲስትሪቢሽን ላይ ቀድመን እንጀምራለን ብለናል። ሲስተም ላይ ያስገብተናል። ማንም ሰው ቤቱ ሆኖ ቤት ይምጣልኝ የሚል ከሆነ የዘቁጥሩንና አድራሻውን እንዲያስገባ ሲስተም ላይ እያስገባን ነው። በዛ መሰረት ዲስትሪቢሽን ይቀጥላል። ነገር ግን አገልግሎቱን ለመስጠት ቤት ኪት ይዘን መሄድ ስለሚኖርብን ምናልባት በአዲሱ የፓስፖርት ሲስተም ኪቶች እየተገዙ ነው። በዛ መሰረት የሚቀጥል ይሆናል ማለት ነው። በዚህ ዓመት እንጀምራለን ስላል በአሰራር ማሻሻያው መሰረት የሚተገበረው ሌላው አገልግሎት የኤሌክትሮኒክስ ፓስፖርት ወይም ዲጂታል ፓስፖርት መስጠት ነው። ይህም አገልግሎት በያዝነው በ2017 ዓ.ም ተምረት በመጪው ታህሳስ ወር መጨረሻ ላይ እንደሚጀመር ገልጸዋል። የኢሚግሬሽንና ዜግነት አገልግሎት ተቋም ከፓስፖርት አሰጣጥ አገልግሎት ጋራ በተያያዘ በዜጎች ከፍተኛ ቅሬታ ሲቀርብበት እንደነበር ይታወቃል። ተቋሙም ባለፈው ዓመት በሰጠው መግለጫ በቅርብ ዓመታት ዜጎች ፓስፖርት ለማግኘት እጅጉን ሲቸገሩ እንደነበሩና በ2016 ዓ.ም 350000 የሚደርሱ ፓስፖርት ፈላጊዎች ተመዝግበው ሲጠባበቁ መቆይታቸውን አውስተዋል። በዛው ዓመት መጨረሻ ላይ ግን ችግሩን ለማቃለል መስራቱንና ለተጠራቀመው የፓስፖርት ጥያቄ ምላሽ መስጠቱን አስታውቋል። የተቋሙ ዋና ዲሬክተር ሰላማዊት ዳዊት በዛሬው መግለጫቸው በአሁኑ ሰዓት ፓስፖርት ጠያቂዎች ከሁለት ሳምንት እስከ ሁለት ወር ባለ ጊዜ ውስጥ ፓስፖርት እንደሚሰጣቸው ተናግረዋል። የአስቸኳይ ፓስፖርት ጠያቄዎች ደግሞ ከአንድ ቀን እስከ አምስት ቀን ባሉት ጊዜያት ውስጥ ይስተናገዳሉ ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረመቴን አዲስ አበባ